በኢትዮጵያ በአሁኑ ጊዜ ለተፈጠረው የሰላም እጦትና አለመረጋጋት ተጠያቂው የኢህአደግ አመራር ነው አለ የህወሀት ማዕከላዊ ኮሚቴ። ኮሚቴው ለአራት ቀናት በመቀለ ከተማ ያካሄደውን ስብሰባ አስመልክቶ ባወጣው መግለጫ የግንባሩ አመራር ከፓርቲው እምነትና ፕሮግራም ውጪ እየሄደ ነው ብሏል። እንዲሁም ኢህአደግ ውህድ ፓርቲ ሊሆን ነው የሚባለው የግንባሩ አባል ድርጅቶች በተለያየ አቅጣጫ እየተጓዙ ባሉበት ጊዜ የማይታሰብ ነው ብለዋል። ሙልጌታ አጽብሐ የሚከተለውን ዘገባ አስተላልፏል። የህዝባዊ ወያነ ሐርነት ትግራይ ማዕከላዊ ኮሚቴ ከመጋቢት 30 እስከ ሚያዝያ 3 2011 ዓ ም ያካሄደው መደበኛ ስብሰባ አስመልክቶ ባወጣው መግለጫ የክልሉ የፖለቲካ ጉዳዮች፣ የልማትና የዲሞክራሲ እንዲሁም የመልካም አስተዳደር ጉዳዮችን መገምገሙ አስታውቋል። በተጨማሪም በወቅታዊ ሀገራዊ ጉዳይ መወያየቱም ኮሚቴው ገልጿል። በግምገማው በቀበሌ አስተዳደር መሰረታዊ ለውጥ ለማምጣት የተጀመረውን ስራ እንዲፋጠን መወሰኑን አስታውቋል። የትግራይ ህዝብና ህወሓትን ለማንበርከት ከተለያዩ አቅጣጫዎችም የተከፈቱ ዘመቻዎች እንደነበሩን እነዚህም መክኗል ሲል መግለጫው አስታውቋል። ህዝብ የሚያነሳቸው በተለይ የወጣቶች የስራ ዕድል መፍጠር እንዲሁም ከገጠር ወደ ከተማ በገቡ አካባቢዎች የመሬት አስተዳደርና ካሳ ጥያቄዎች በአስቸኳይ እንዲፈቱም ወስኗል። ይህንን የህዝብ ጥያቄ ግን ሌላ ትርጉም የሚሰጡ አካላት አሉ ብሏል። እነዚህም ከድርጊታቸውን ይቆጠቡ ብሏል። ማዕከላዊ ኮሚቴው በሀገራዊ አጀንዳ ላይም ውይይት ማካሄዱን ኮሚቴው ገልጿል። መግለጫው እንዳስታወቀው ኢህአደግን ከዚህ በፊት ያካሄደው በጥልቀት መታደስን መክሸፉን ነው። በዚህም ከቁጥጥር ውጭ የሆነ የሰላም እጦት ህውከትና፣ አለመረጋጋት መባባሱን፣ ህግና ስርዓት አለመከበሩ፣ ጸረ ህገ መንግስትና ጸረ ፌዴራል ስርዓቱም አካሄድ አለ ብሏል። የሀገር ክብርና ሉዓላዊነት እንዲሁም የፖሊሲ ነጻነት ለመሰጠት እየተሸረሸረ መጥቷል ብለዋል። መግለጫው ለዚህም ተጠያቂው የኢህአዴግ አመራር ነው ብሏል። ይህ ሊሆን የቻለውም ኢህአዴግ የሚከተላቸውን መሰረታዊ እምነቶቹን ወደ ጎን እየተተወ በመሆናቸው ነው ብለዋል። በዚህም አገር የሚበትን ተግባር እየተፈጸመና ና የህዝብ ስቃይና መከራ እንዲበራከት ትልቅ ድርሻ አለው ብለዋል። መፍትሄውም ኢህአዴግ ወደ እምነቱ መመለስ ብቻ ነው ብለዋል። የህወሀት መግለጫ ማዕከላዊ ኮሚቴው ኢህአዴግ ወደ ውህድ ፓርቲ ይመጣል ስለሚባለው ጉዳይ መወያየቱ አስታውቋል ተጠናቋል። ኮሚቴው በግምገማው የግንባሩ ፕሮግራም ስትራቴጂ ና መለያ እምነቶቹን እንዲሁም እህት ድርጅቶቹ የሚጋሩት እምነትና አመለካከት በአሁኑ ጊዜ የለም ብሏል። ሁሉም ወደ የራሱ አቅጣጫ በሚጓዝበት ጊዜ ውህድ ፓርቲ የማይታሰብ ነው ብለል ስለሆነም አንድ አመለካከት ሳይኖር ውህድ ፓርቲ አይመጣም ሲል አስታውቋል። ከመዋሃድ በፊት የድርጅት መለያ እምነቶች አጠናክረን መያዝ አለብን ሲልም ገልጿል። በኢትዮጵያ ና ኤርትራ የሰላም ጉዳይም ኮሚቴው መወያየቱ የገለ ሲሆን በተለይ በኤርትራና በትግራይ ህዝቦች መካከል የተጀመረው ወንድማዊ ግንኙነት የተደረሰውን አዎንታዊ እድገትም መገምገሙና ለቀጣይም ዘላቂ እንዲሆን መወሰኑን አስታውቋል። ለአሜሪካ ድምጽ ሙልጌታ አጽብሃ መቀለም